የሜዲትራንያንን ባህር አቋርጠው ወደ አውሮፓ ለመግባት ሲሞክሩ በአንድ ጊዜ ከስምንት መቶ በላይ ስደተኞች ባህር ውስጥ ሰምጠው መሞታቸውን ተከትሎ የህብረቱ መሪዎች የተሻለ የስደተኞች ፖሊሲ እንዲቀየስና አባል ሀገሮች በተለይ በጣሊያንና ግሪክ ያለውን ጫና እንዲካፈሉ መወሰናቸው ይታወሳል። በዚህም መሰረት ለአስቸኳይ ጊዜ የአውሮፓ ኮሚሽን አርባ ሺህ ስደተኞችን ከጣሊያንና ግሪክ ወደ ሌሎች ሀገሮች ለመመደብ እንዲሁም ከ20 ሺህ በላይ ስደተኞችን ከአውሮፓ ውጭ ካሉ ሀገሮች አምጥቶ በአውሮፓ ሀገሮች ለማስፈር እቅድ አውጥቶ ሲንቀሳቀስ ቆይቷል። ይሁን እንጂ በየሀገሮቹ በሚመደቡት የስደተኞች ብዛትና አስራር ላይ በአባል አገሮች መካከል ልዩነት ተፈጥሮ የቆየ ሲሆን የትናንትናው የሚኒስትሮቹ ስብሰባ ባለው ልዩነትም ቢሆን በርካታ አገሮች ስደተኞችን ለመውሰድ ፈቃደኞች በመሆናቸው የተወሰነ ቁጥር ያላቸው ስደተኞችን ለማንቀሳቀስ ከስምምነት የተደረሰ መሆኑን የአውሮፓ ኮሚሽን የፍትህና የውስጥ ጉዳዮች ኮሚሽን ኮሚሽነር ሚስተር ዲሚትሪስ አብራማፖሎስ አስታውቀዋል። 0ከአውሮፓ ውጭ ከሚገኙና የስደተኝነት ጥያቄያቸው ተቀባይነት ካገኙት መካከል ከ20 ሺህ በላይ ስደተኞችን እዚህ አውሮፓ ለማስፈር ከስምምነት ደርሰናል። ከጣልያንና ግሪክ 40 ሺህ ስደተኞችን በአባል አገሮች ለመመደብ በወጣው እቅድ መሰረት እስካሁን አባል አገሮች 32206 ስደተኞችን ለመቀበል ፈቃደኞች ሆነዋል፣ በማለት የቀሩት 8 ሺህ ስደተኞች በአመቱ መጨረሻ የሚመደቡ መሆኑን አስታውቀዋል። በዚህ ዓመት ብቻ 150 ሺህ የሚሆኑ ስደተኞች የሜዲትራንያንን ባህር አቋርጠው ወደ አውሮፓ መግባታቸውን አይኦኤም የሚባለው የመንግስታቱ ድርጅት የስደተኞችና ፈላሲያን ተከታታይ ድርጅት አስታውቋል። የአውሮፓ ኮሚሽን በደቡብ የህብረቱ አባል አገሮች ላይ ያለውን ጫና ለመቀነስ አባል አገሮች በኢኮኖሚያቸው በህዝብ ብዛታቸውና ባሏቸው የስደተኞች ብዛት አንጻር ተጨማሪ ስደተኞችን እንዲወስዱ ያቀረበው ሀሳብ ግን ሁሉም አባል አገሮች ሳይቀበሉት ቆይተዋል። በዚህም መሰረት አገሮች የፈቀዱትን ያህል ስደተኞችን ለመውሰድ የተስማሙ ሲሆን ጀርመን 10500፣ ፈረንሳይ 6700 ስደተኞችን ለመቀበል በመወሰናቸው ግንባር ቀደም ቢሆኑም ይህ ግን ቀደም ሲል ኮሚሽኑ መድቦት ከነበረው ቁጥር ያነሰ መሆኑ ታውቋል። በፈቃደኝነት ላይ የተመሰረተው የስደተኞች ምደባ ችግር ያለበት መሆኑን ኮሚሽነር አብራሞፖሎስ አልሸሸጉም። ለእንዲህ አይነት ችግር አስገዳጅ አሰራር አስፈላጊ መሆኑን በመጥቀስም ኮሚሽኑ አሁንም ለአስቸኳይ ጊዜ ሁኔታዎች አባል አገሮች የአቅማቸውን እንዲያደርጉ የሚያስገድድ ሀሳብ በዓመቱ መጨረሻ ለካውንስሉ የሚያቀርብ መሆኑን አስታውቋል። አክለውም ኮሚሽነሩ ትብብርና መደጋገፍ የህብረቱ መሰረታዊ እሴቶች መሆናቸውን ሲገልጹ ትብብር የህብረቱ አንድ መርህ ነው። አንድ አባል አገር ችግር ሲያጋጥመው አባል አገሮች ከጎኑ የመቆም የሕግም የሞራልም ግዴታ አለባቸው ብለዋል። የስደተኝነት ጥያቄያቸው ተቀባይነት ያላገኙ ስደተኞች ወደ ሀገራቸው የሚመለሱበት ፕሮግራም ተጠናክሮ እንዲቀጥል ሚኒስትሮቹ የወሰኑ መሆኑን ታውቋል። ለዚህ ፕሮግራም ማስፈጸሚያ የሚሆን በሚቀጥለው ዓመት 16.2 ሚሊዮን ዩሮ የተጠየቀ መሆኑንም ኮሚሽነሩ አክለው አስታውቀዋል። የአውሮፓ ህብረት በሜዲትራኒያን ባህር ላይ አደጋ ሲበዛ ከመሯሯጥና ውሳኔ ከማሳለፍ ባለፈ ለችግሩ ዘላቂ መፍትሄ በመሻት በኩል ውጤት ያላስገኘ መሆኑን መሪዎቹ ባለፈው አስቸኳይ ጉባኤ ያስተላለፉት ውሳኔ ተግባራዊ አለመሆኑን በመጥቀስ የሚተቹ በርካቶች ናቸው። አንዳንድ የአውሮፓ ፓርላማ አባሎች ሳይቀሩ ሊባኖስና ቱርክ የመሳሰሉ አገሮች ከ ሶስት ነጥብ አምስት ሚሊዮን በላይ ስደተኞች እያስተናገዱ ባሉበት ሁኔታ የአውሮፓ ህብረት ሀገሮች 40 ሺህ ስደተኞችን እንኳ ተቀብለው ለማስተናገድ መወዛገባቸው የሚያስገርም ነው በማለት አምርረው ሲወቅሱ ተሰምተዋል ገበያው ንጉሴ ለዶቼቬሌ ራዲዮ ብራስልስ